ፍርድ ቤቱ የተቋቋመው የአፍሪካ መሪዎችን ከስልጣናቸው አባሮ ሳዶ ለመቅጣት ብቻ ዓላማ አለው ብለው የሚያምኑ ሰዎች ብዙ ናቸው። ዋናው ዓላማው ግን እሱ አይደለም። ዓላማው በሕዝባቸው ላይ ወንጀል የሚፈጽሙትን ፖለቲከኞች ለመቅጣት ነው። በእርግጥ እስካሁን ድረስ ፍርድ ቤቱ ከጋበዛቸው መሪዎች ውስጥ የአፍሪካኖቹ ቁጥር ከሌሎቹ በርከት ይላል። ይህ አይካድም። መገመት እንደሚቻለው ኬንያው ፕሬዚዳንት ኡሁሩ ኬንያታ እጅግ የባሰ ፍጀትና ወንጀል በሰው ልጆች ላይ ያደረሱ ትላልቅ የዓለም መሪዎች እንዳሉም ማንም ሰው ይህን ያውቃል። እነሱም ለሰሩት ስራ ተጠያቂ ሆነው ዓለም አቀፉ ፍርድ ቤትን መቅረብ ይገባቸዋል በተለይ ዓለም አቀፉ ፍርድ ቤት የቀድሞውን የብሪታንያ ጠቅላይ ሚኒስትር ሚስተር ቶኒ ብሌርን በኢራቅ ጦርነት ተጠያቂ አድርጎ መጋበዝም ይገባዋል። ግን ይህን ፍርድ ቤቱ አላደረገም። የሚገርመው ትላልቅ መንግስታት የዓለም አቀፉን ፍርድ ቤት እናውቀዋለን ብለው ፊርማቸውን ሰነዱ ስር አስፍረው እንደ ሌሎቹ አገሮች አልተቀበሉትም። ቻይናና ሩሲያ፣ እስራኤልና ዩናይትድ ስቴትስ ኦፍ አሜሪካ አንዳንዶቹን ብቻ ለመጥቀስ ተቀባይነት ካልሰጡት ሀገሮችን ይገኙበታል። ሰብአዊ መብቶችን ከማያከብሩና ከሚረግጡ ሀገሮችም ውስጥ የእነሱም ስም በተደጋጋሚ አብሮ ይጠቀሳል። አሁን ጥያቄው የዓለም አቀፉ ፍርድ ቤት መኖር አስፈላጊ ነው ወይስ አስፈላጊ አይደለም የሚለው አይደለም። ሰብአዊ መብቶችን ረግጠው የሰው ደም በከንቱ የሚያፈሱ የአፍሪካ መሪዎችን ዳኞች ፊት ቀርበው ፍርዳቸውን እንደ ማንኛውም ወንጀለኛ መቀበል የግድ ይኖርባቸዋል። በሀሳቡ ላይ ብዙ የአፍሪካ ተወላጆችም ይስማማሉ። ይህም ጉዳይ የሚከታተለው ፍርድ ቤትም ወደፊት በአፍሪካ አንድነት ድርጅት ስር ይዋቀር ብለውም አዲስ ሀሳብም እነሱ እንደተሰማው ይሰነዝራሉ። ይህ ግን ጥሩ ሀሳብ ቢመስልም ጥሩ ውጤት አመጣም። እንዴት አድርጎ ነው በአፍሪካ አንድነት ድርጅት ስር የተዋቀረ አንድ ለሰብአዊ መብቶች መከበር የሚሟገት ነጻ ፍርድ ቤት ራሱን ከአፍሪካ መሪዎች ቁጥጥር፣ ከእነሱም ተጽዕኖ ነጻ ሆኖ እነሱን ወንጀለኞች ናችሁ ብሎ መርምሮ ፍርድ ቤት አቅርቦ ሊቀጣቸው የሚችለው የአፍሪካ አንድነት ማህበረሰብ ያለመከሰስ መብት ያላቸውን የራሱን አባል አገር ፕሬዚዳንቶችንና ጠቅላይ ሚኒስትሮችን ወንጀለኞች ናችሁ ብሎም እነሱን ለቅጣት አሳልፎ በምንም አይነት አይሰጥም። ይልቅስ የተባበሩት መንግስታት ድርጅት የዓለም አቀፉን ፍርድ ቤት ስራና አወቃቀሩን እንደገና መርምሮ በአዲስ አይነት የአሰራር ዘዴ ከስር መሰረቱ ቀይሮት በአዲስ መገንባት ይገባዋል። ይህን ለማድረግም ደግሞ ፍላጎቱ ካለ የጸጥታው ምክር ቤት አባሎች ቁጥር ከፍ ብሎ እዚያ ውስጥ የአፍሪካ አንድነት ድርጅት ማህበረሰቡ በምክር ቤቱ ውስጥ አንድ ወንበር እንደ ሌሎቹ መንግስታት መያዝም ይገባዋል። ያኔ ነው ባለም አቀፍ ደረጃ ሰብአዊ መብቶች ሲረገጡና ሲደፈሩ ፍጅትን በህዝብ ላይ ሲካሄድ ወንጀለኛውን ኃያል መንግስት ይሁን ወይም አንድ የአፍሪካ መሪ አሳዶ ህግ ፊት አቅርቦ መቅጣት የሚቻለው የአፍሪካ መሪዎች ከህግ በላይ የተቀመጡ ማንም በዚህ ዓለም ላይ የማይጠይቃቸው ልዩ ፍጡር እነሱ አይደሉም። ይልማ ኃይለሚካኤል ዶቼ ቬለ ራዲዮ ጣቢያ ከበርሊን ከተማ